ጥያቄ 11 የትዕግስት ተቃራኒው ምንድን ነው? መልስ ፦ ተቃራኒው አላህን በመታዘዝ ላይ ትዕግስት ማጣት፣ አላህን ከማመጽ በመታቀብ ላይ ትዕግስት ማጣትና አስቀድሞ በተወሰነ ዕጣ ፈንታ በቃል ይሁን በተግባር መበሳጨት ነው። ከመገለጫዎቹ መካከል ሞትን መመኘት፣ ፊትን መምታት፣ ልብስን መቅደድ፣ ጸጉርን መንጨት፣ ራስን መርገም ነው። ነቢዩ ሶለላሁ ዓለይሂ ወሰለም እንዲህ ብለዋል፣ የምንዳ መጠኑ በመከራው ልክ ነው። የላቀው አላህ ሰዎችን በወደደ ጊዜ ይፈትናቸዋል። ወደው ለተቀበሉት የአላህን ውዴታ ሲያተርፉ፣ የተበሳጩት ደግሞ የአላህን ቁጣ ያተርፋሉ። ትርሚዝይና ኢብኑ ማጃ ዘግበውታል።